ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል።

ስትጸልይ እንዲህ አለች ልቤ በእግዚአብሔር ጸና ቀንዴ በእግዚአብሔር ከፍ ከፍ አለ አፌ በጥላቶች ላይ ተከፈተ በማዳንህ ደስ ብሎኛል እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም አንደኛ ሳሙኤል ምዕራፍ ሁለት ቁጥር አንድ እስከ ሶስት በጌታ የተወደዳችሁ የዘወትር አድማጮቻችን እንደምን አደራችሁ እንደምን ሰነበታችሁ

ይህ ከዓለም አቀፍ አድቬንቲስት ሬዲዮ እየተዘጋጀ ወደ እናንተ የሚቀርበው በሳምንት አንድ ጊዜ የሚቀርበው የውዳሴ የመዝሙር ክፍለ ጊዜያችን ነው። አድማጮቻችን ዛሬ በሚኖረን ቆይታ መልካም የሆነ በረከት እንደምታገኙ ተስፋ እያደረግን አብራችሁን እስከ ፕሮግራማችን ፍጻሜ ድረስ እንድትዘልቁ ከወዲሁ ስንጋብዝ በጌታ ፍቅር ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዛሬ በሚኖረን ቆይታ ልዩ ልዩ ዝማሬዎችን ይዘንላችሁ ቀርበናል።

ዛሬ ይዘንላችሁ የመጣናቸው ዝማሬዎች የሚያጠነጥኑት በምስጋና ላይ ይሆናል። እግዚአብሔር ልናመሰግንበት የሚገባ እጅግ በጣም ብዙ ነገር በዙሪያችን ይገኛል። ስለዚህ ዛሬ እግዚአብሔርም በምስጋና በዝማሬ ልናመሰግነው ወደድንና የምስጋና መዝሙሮችን መራርጠን ይዘንላችሁ ቀርበናል። አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ አሁንም በድጋሜ አብራችሁ እንድትቆዩ ጋብዛችኋለን።

አድማጮቻችን ዛሬ ወደ ያዝናቸው ዝማሪዎች ስናልፍ በቅድሚያ ሁለት ዝማሪዎችን ወደ እናንተ እናድርሳለን። ለኢየሱስ ምስጋና ይገባሃል አምላጓንቴ

De Jesus

going to I'm not

que para nada not le

Le honk

soy <speaking in foreign> to <language>

sin seme kaf kafina ya ulum yazine en akmer en watis

Yeah. <laughs>

let

ጌታ የተወደዳችሁ በዝማሬዎቹ እንደተባረካችሁ ተስፋ እናደርጋለን። ከዚህ በማስከተል ደግሞ አሁንም ሁለት ዝማሬዎችን ወደ እናንተ ይዘን እንቀርባለን። በመጀመሪያ ድሮ ገና ከማህፀን እያለ ዳዊት ጌታቸው የሚዘምረውን ዝማሬ ወደ እናንተ ስናደርስ፣ ከእሱ በማስከተል ደግሞ ዘማሪ ጋሻው ተመስገን አስደናቂ መሐሪ ጌታ እያለ የሚዘምረውን ዝማሬ ወደ እናንተ እናደርሳለን። አሁንም አብራችሁ እንድትቆዩ በጌታ ፍቅር እንጠይቃለን። እነሆ መዝሙሮቹን

Yeah.

And in really. but at the dying. My

So... Oh.

Astana ki mahari gita. We do adal vada ji.

the fun

በጌታ የተወደዳችሁ እስካሁን ድረስ አብራችሁን ስለዘለቃችሁ ጌታ ይባርካችሁ እንላለን። በነበረን ቆይታ እንደተባረካችሁ ተስፋ እያደረግን ለዛሬ ያለንን ቆይታ ወደ መቋጫው ልናደርስ የአንድ የመዝሙር ዕድሜ ያህል ብቻ ይቀረናል። የዛሬም በዚህ ብንጨርስም ሳምንት እንደምንገናኝ ተስፋ እያደረግን አሁን አንድ ወዳዘጋጀ ነው ዝማሬ እንመለሳለን።

ቅርጾቼ ዛሬውን እንግዲህ በዚህ ወደ ፍጻሜ ስናመጣ ሳምንት እንደምንገናኝ ተስፋ እያደረግን ልታገኙን ለምትወዱ በስልክ መስመራችን 0115511199 የውስጥ መስመር 242 ወይም 243 ላይ ብትደውሉ ልታገኙን ትችላላችሁ። እንዲሁም ደግሞ በአጭር የጽሁፍ መልእክት በ0931 67 0027 ላይ ብትደውሉ ወይም ብትጽፉልን ልናናግራችሁ ልንቀበላችሁ ዝግጁነንና ጻፉልን።

ደውሉልን። በጽሑፍ ልታደርሱን ለምትሹ ደግሞ የመልእክት ሳጥን ቁጥራችን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 መሆኑን እናስታውሳችኋለን። በዝማሬው መልካም በረከትን እንደምታገኙ ተስፋ እያደረግን የዛሬውን በዚህ ስንፈጽም ሳምንት እንደምንገናኝ ተስፋ እያደረግን ነው። የሳምንት ሰዎች በለን። መልካም ቀን። በሰላም ሁኑ።

Sunday

ሰመይ አረብ ጎልጎታ አስቀድሞ ለወደደን ከኃጢአታችን ላጠበን ክብር፣ ክብር፣ ክብር ነርሱ ይሁ